በኦሮሚያ ክልል በተለያዩ ጊዜያቶች በተነሱ ግጭቶች የበርካታ ሲቪልና የታጠቁ የመንግስት ኃይሎች ላይ ጉዳት መድረሱ ይታወቃል። በተለይ ሰሞኑ ያገረሸው ግጭት ደግሞ የተለያዩ እንቅስቃሴዎች ላይ እንቅፋት መሆኑ ታውቋል። በዚህ ጉዳይ ላይ ትላንት ጋዜጣዊ መግለጫ የሰጡት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጉዳዩ ከኤርትራ መንግስት ጋር ማያያዛቸው ተገቢነት የለውም ሲሉ የሰማያዊ ፓርቲ፣ የኢትዮጵያ ራዕይ ፓርቲና አረና ትግራይ ገልጸዋል። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት ደረጃው ምን ያህል ነው ነው እንጂ የሻቢያ መንግስት እና አሁን ያለው የኢህአዴግ መንግስት የማይዋደዱ እና አንዱ አንዱን የሚወነጃጀሉ መሆናቸው የታወቀ ነገር ነው። ከዛ ባለፈ ግን አሁን ኢትዮጵያ ውስጥ ለተፈጠረው ነገር ሁሉ ችግር ካሳ እንከፍላለን እውነተኛ ጥያቄ ነው እያሉ በተደጋጋሚ መግለጫ ሲሰጡበት የነበረ ነው። ዞሮ ዞሮ የሀገሩን ችግር መፍታት ያለበት ሀገሩ ነው። ከውጭም የመከላከል ያለበት ኃላፊነት መንግስት ነው። በየትኛውም ሆነ በየትኛው መንገድ ግን አሁን ለተፈጠረው ነገር ሙሉ ኃላፊነት መውሰድ ያለበት ስልጣን ላይ ያለው ገዥ እንጂ ነገሮች ኤክስተርናላይዝ ማድረግ ለችግሮቹ መፍትሄ ለመፈለግ አቅም እንዳጡና ተስፋ ቢስ እንደሆኑ በራሳቸው ቁጥጥር ውስጥ መፍትሄ ለችግሩ መፈለግ ያልቻሉበት ሁኔታ መኖሩንና ሁልጊዜም የተለመደውን ነገር አሸባሪዎች፣ ተላላኪዎች፣ ሻዕቢያ ያለው ቀጠናውን የማተራመስ አላማ የሚባሉት ጨዋታዎች በጣም የሰለችን እና ለኢትዮጵያ ሕዝብም ጆሮ እየቀፈፈን ያለ ነገር ነው። ዜጎቻችን እየሞቱ ነው። እንደዚሁም ደግሞ በጣም አስቸጋሪ ስራ ከሚሰሩበት ሁኔታ ከትግራይ አካባቢ በተደጋጋሚ በሚያሰቀቅ ሁኔታ ሰው እንደ ወፍ እየታደነ የሚወሰድበት ሀገር ላይ ነን። ለዚህ ሁሉ ግን ግብር እየከፈን ለላያችን ላይ የተቀመጠው መንግስት የሚሰራን በደልና ግፍ እንጂ በምንም አይነት በሩቅ ካለው ሻቢያ ጋር ችግራችን እናያይዞ ለዚህ ሁሉ ችግር መነሻውን መንስኤው ምሱ ማድረግ መፍትሄ ለመፈለግ አቅም ከማጣት የሚመጣ ነው የምለው። የኢራፓ ፕሬዚዳንት አቶ ተሻለ ሰብሮ በበኩላቸው ሻቢያ እጅ በኢትዮጵያ የውስጥ ጉዳይ ላይ ለመብት ጥያቄዎች እና በሌሎችም አተነሳሽነት በምነሱ የሀገር ውስጥ የውስጥ ጉዳዮች ላይ የሻቢያ እጅ በቀጥታ አለበት ገብቷል ከተባለ፣ በቂ ማረጋገጫ ካለ ወረራ ማለት ነው። ይሄ ወረራ ከሆነ ወረራ የአለም አቀፍ ዩኒቨርሳል ዲስፕሊን አለው። እንዴት አንድ ተወራሪ ሀገር ወይም መንግስት እንዴት መቋቋም እንዳለበት የታወቀ ነገር አለ። ከዚህ ቀደምም የሚታወቅ ነው። እኔ ግን ያ ነው ወይ ነው ጥያቄ፣ የኛ የብዙ ህብረተሰብ ክፍሎች ጥያቄ። በእርግጥ የሻቢያ እጅ አለበት ከተባለ ወረራ ነው። መንግስት ግልጽ መሆን አለበት ነው ያ። ከሌለበት ግን እንቸግራለን። ትክክል አቋም ለመውሰድ ከመንግስት ጋር ለመቆም ላለመቆም መደረግ የሚገባቸው ነገሮች አሉ። ከዚህ አኳያ ግልጽ የሆነ ወረራ ከሆነ ዝም ብሎ የሻቢያ እጅ አለበት አለበት መሆን አይደለም። ቋንቋም፣ ቶኖም፣ ድምፁም የተለየ ነው የሚሆነው እና አህያን ፈርቶ ዳሁላውን ከሆነ ሌላ ጉዳይ ነው። እኛ የምናውቀው ነገር ይሄ አይመስለኝም። ስለዚህ ትልቁ ነገር ምንድን ነው? አንዱን ለሌላ ከማላከክ ይልቅ መንግስት ግልጽ ሆኖ ራሱን ግልጽ አድርጎ ለህብረተሰቡ ወደ ብሔራዊ መግባባትና ወደ ፖለቲካል ዲያሎግ መምጣት አለ ሰሞኑ ከትግራይ ክልል ታፍነው ወደ ኤርትራ ተወስደዋል ስለተባሉ ኢትዮጵያውያን አስመልክተው የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ተከታይን ብለዋል። በትግራይ ከኤርትራ የሚያዋስኑ ድንበሮች በተደጋጋሚ ጊዜ ታጣቂዎች እየገቡ እንደፈለጉት ሰው ይወስዳሉ። ሰሞኑን ጥር ሀያ ዘጠኝ ያጋጠመ ደግሞ በቀተ ሁመራ በአዳባይ አካባቢ ለግርማ የሚባል አካባቢዎች ታጣቂዎች ገብተው ሰማንያ አምስት ሰው ለመውሰድ ሲሞክሩ አንዱ በጥይት ተገድሎ አንዱ ደግሞ ወደ ተከዘ ወንዝ ገብቶ እንደሞተ ሰማንያ ሶስት ደግሞ እንደተወሰዱ ነው የተገለጠው። የሚገርመው ምንም የተወሰደ እርምጃ የለም። ጠቅላይ ሚኒስትር ኃይለማርያም ደሳለኝም በተደጋጋሚ ማያዳግም እርምጃ እንወስዳለን ይላሉ እንጂ ምንም የተወሰደ እርምጃ የለም። አቶ አንዶም አያይዘውም የኤርትራ አዋሳኝ ከሆኑ የትግራይ አካባቢዎች በየጊዜው ዜጎች ታፍነው እንደሚወሰዱና መንግሥትም ጉዳዩን ከመሸፋፈን የዘለለ እርምጃ ባለመውሰዱ በመጪው እሁድ በመቀለ ከተማ ታላቅ ሰላማዊ ሰልፍ ለማድረግ መታቀዱን ገልጿል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም